ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቢስሚላሂ ብዬ በስሙ ልብረር አረብኛም ባጀብለ ሁሉ እንድነግር ሁቡን ላመላክት ከምስጋና ጋር ኢድ ሙባረክ እንኳን ለ1437 ኛው ኢድ አልአድሃ አደረሳችሁ። ጤና ይስጥልን። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርዝ መካከለኛ ሞገድ የሚሰራጨውን ዝግጅት አሁን ጀምረናል። ሂዱን በተመለከተ የተቀናበረ ዝግጅትም አለን። በቀጥታ የሚተላለፍላችሁን የዛሬን ሐሙስ መስከረም 13 2007 ዓ ም ስርጭት ይዤ የማስተናግዳችሁ ሶሎሞን አባተ ነኝ። ቴሌላይን ባክ ፕሮግራሙን ይመራል። የቴክኒክ መሐንዲሱ ሱሌማን ተራዋሊ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና ሶሎሞን ክፍሌ ያሰማናል። እንደምናምሽታችኋል። ዛሬ በሳዑዲ አረቢያ በተካሄደው ዓመታዊው የሐጅ በዓል ላይ በደረሰ ትርምስና መረጋገጥ በትንሹ 717 ሰዎች ሲሞቱ ከ805 በላይ ሌሎች ጉዳት ደርሶባቸዋል። በሀገሪቱ ባለሥልጣናት መግለጫ መሠረት ዛሬ ሚና ከተማ አደጋው የደረሰው ምዕመናን የሰይጣን ምልክቶች በሚሏቸው ምሰሶዎች ላይ ድንጋይ እየወረወሩ ባሉበት ወቅት ነው። ሁለት ሚሊዮን ሙስሊሞች ለጸሎት የተሰባሰቡት የአራፋት ኮረብታ ሸለቆ ነቢዩ መሐመድ ከ1400 ዓመታት በፊት በሙስሊሞች መካከል እኩልነትና አንድነት እንዲኖር ለመጨረሻ ጊዜ ያስተማሩበት መሆኑ ይታመናል። የሳውዲ አረቢያ የሲቪል መከላከያ ዳይሬክቶሬት የሰለባዎችን ቁጥርና በቃሬዛ ላይ ያሉ ሰዎች እርዳታ ሲሰጣቸው የሚያሳዩ ምስሎችን በትዊተር አካውንቱ አሰራጭቶ ይታያል። በሳውዲ አረቢያ ባለፉት 25 ዓመታት የሐጅ በዓል ሲከበር በርካታ የሕዝብ መተራመስና መረጋገጥ ደርሶ ብዙ ሕይወት ጠፍቷል። ከሁሉም የከፋው ነው የተባለው የደረሰው 1400 ሰዎች ያለቁበት የ1990ው ድንገት መሆኑ ይታወቃል። ለአምስት ቀናት በሚዘልቀው ክብረ በዓል ምዕመናን በሜካ ታላቁ መስጊድ የሚገኘውን ጥቁር ካባ እየዞሩ ጸሎት ያደርሳሉ። አቅማቸው የሚፈቅድ ሙስሊሞች ሁሉ በሕይወት ዘመናቸው አንዴ በዚህ ከእምነቱ ምሰሶች አንዱ በሆነው የጸሎት ሂደት ላይ እንዲሳተፉ ይጠየቃሉ። በየመን ዋና ከተማ በሰንአ ዛሬ ሁለት ቦምብ ታጣቂ አጥፍቶ ጠፊዎች በአንድ መስጊድ ላይ ጥቃት አድርሰው በትንሹ 25 ሰዎች ተገድለዋል። ጥቃቱ በደረሰበት ወቅት ሰለባዎቹ የኢድ አላድሃን በዓል መጀመር ምክንያት በማድረግ በጸሎት ላይ ነበሩ ተብሏል። ለጥቃቱ እስካሁን ኃላፊነት የወሰደ ወገን የለም። ሽሃዎችን በመናፈቅነት የሚመለከቷቸው የእስላማዊ መንግሥት ነኝ የሚለው ቡድን ሽምቅ ተዋጊዎች ባለፉት ቅርብ ወራት ጊዜ ውስጥ የሰናውን የመኪና ፍንዳታ ጨምሮ በርካታ ተከታታይ የቦምብ ጥቃቶችን አካሂደዋል። በየመን ነውጠኞች ድሮም ውስብስብ የሆነውን የሀገሪቱን ችግር ይበልጥ አባብሰውታል። ዛሬ በየመን በሁቲዎችና በፕሬዚዳንት አቡ ራቡ ማንሱር ሃዲ መንግስት መካከል ውጊያ ይካሄዳል። በዚያ ላይ በአረቡ ሰላጤ የአልቃይዳ እንቅስቃሴ አለ። ባለፈው ዓመት ብቻ በየመኑ ሁከት ከ4500 በላይ ሰዎች ሲሞቱ ቁጥራቸው ከዚህ የበለጠ ሌሎች ለአስቸኳይ የሰብአዊ እርዳታ ተጋልጠዋል። በቅድሚያ ወደ ወደብ ከተማዋ ወደ አደን ከዚያም ወደ ሳውዲ ሸሽተው ለስድስት ወራት ስደት ላይ የቆዩት ፕሬዚደንት ሀይሊ የመንግሥቱ ደጋፊ ኃይሎችና በሳውዲ አረቢያ የሚመራው የአየር ድብደባ ሁቲዎችን ካባረረ በኋላ ከትላንት በስቲያ ማክሰኞ ወደ ሀገራቸው መመለሳቸው አይዘነጋም። በዩናይትድ ስቴትስ ጉብኝት በማድረግ ላይ ያሉት የሮማው ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ በዛሬው ዕለት ዋሽንግተን ዲሲ ተገኝተው ለኮንግሬሱ ንግግር አድርገዋል። የአሜሪካ ድምፅ ራዲዮ ዘጋቢዎች ከየስፍራው ያደረሱን ዜናዎች ወደኋላ በዝርዝር እናቀርባለን። የሩዋንዳ ባለሥልጣናት በብዛት ለችግር የተጋለጡ ሰዎችን በሕገ ወጥ መንገድ ዋና ከተማዋ ኪጋሊ ውስጥ በሚገኙ ድብቅ ማጎሪያ ማዕከሎች አስረው ያቆያሉ ሲል ዋና ጽህፈት ቤቱን በዩናይትድ ስቴትስ ያደረገው የሰብአዊ መብቶች ድርጅት አስታወቀ። ሁመን ራይትስ ዋች ዛሬ ይፋ ያደረገው ሪፖርት በአካባቢው ነዋሪዎች ዘንድ ኩዋ ካቡጋ ተብሎ በሚጠራው ጊኮንዶ ጊዜያዊ ማዕከል እንደ አውሮፓን ዘመን አቆጣጠር በ2011 እና በ2015 ዓ ም መካከል ታስረው የቆዩ ሰዎችን አነጋግሮ ያገኘውን መረጃ በዝርዝር ያቀርባል። የድርጅቱ ሰራተኞች 57 የቀድሞ ታሳሪዎችን ዘመዶቻቸውንና ሌሎች ምንጮችን ማነጋገራቸውንም ሂውመን ራይትስ ዋች አክሎ ገልጿል። የሰዓቱ ዜና ይኸው ነው። አመሰግናለሁ ሰለሞን፣ ለዜናው ከምሽቱ 3 ሰዓት በ19 በ22 ና በ25 ሜትር ባንድ የአጭር ሞገድ ስርጭታችን እንደዚሁም በናይል ሳት ከተጨማሪና ሰፋ ካሉ የሰዓቱ የዓለም ዜናዎች ጋር ይመለሳል። ይህ በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። በደቡብ ሱዳን መንግስት የተኩስ ማቆም ስምምነቱን በመጣስ በይዞታዎቻችን ላይ ጥቃት እየፈጸመ ነው ሲሉ ተቃዋሚዎች ወነጀሉ። የኡጋንዳ ወታደሮች በተኩስ አቁሙ ስምምነት ስለሚወጡ በተቻለ መጠን ተጨማሪ ይዞታዎችን ለመያዝ እየሞከረ ነው ብለዋል። የመንግስቱ ወታደሮች እስክንድር ፍሬው ተከታዩን ዘግቧል። በቋሚ የተኩስ አቁምና በሽግግር መንግስቱ የጸጥታ መዋቅር ላይ የተደረገው አውደ ጥናት ያለ ውጤት ከተጠናቀቀ በኋላ ነው የደቡብ ሱዳን መንግስትና ተቃዋሚዎቹ መወነጃጀል የቀጠሉት። የተኩስ አቁም ስምምነቱም ከመተግበር ይልቅ እየተጣሰ መሆኑን ነው በተለይ ተቃዋሚዎቹ ያስረዱት። ቃል አቀባዩ ዲክሰን ጋትሉዋክ ጆክ ለቪኦኤ እንዳስረዱት መንግስት በኃይል እርምጃው ገፍቶበታል። አሁን እዚህ እየተነጋገርን ባለንበት ሰዓት መንግስት የጥቃት እርምጃ እየወሰደ ይገኛል። የጁባ መንግስት በምስራቅ ኢኳቶሪያና ውድሩባ በተሰኙ ቦታዎች ባሉ ይዞታዎቻችን ላይ ጥቃት እየፈጸመ ነው። በማርዲም የተወሰነ ግጭት አለ። በዚህ ሰዓት መንግስት ፓጁት በተባለው የጆንግሌ ግዛት አካባቢም ጦሩን እያዘጋጀ ነው፣ በአንዳንድ ቦታዎች ጥቃት ለመፈጸም እያሰበ የደቡብ ሱዳን መንግስትና ተቃዋሚዎቹ የሰላም ስምምነቱን ከፈረሙበት እንደ አውሮፓውያን አቆጣጠር ከነሐሴ 26 ጀምሮ በ45 ቀናት ውስጥ በዚያ የሚገኙ የውጭ ኃይሎች ሁሉ ጠቅለው እንደሚወጡ ይጠበቃል። እንደሚወጡ ከሚጠበቁት የውጭ ኃይሎች መካከል ደግሞ የፕሬዝዳንት ሳልቫ ኪርን መንግስት ሲደግፉ የቆዩት የዩጋንዳ ወታደሮች ይገኙበታል። የተቃዋሚዎቹ ቃል አቀባይ ታዲያ የሰሞኑ የመንግስት ጥቃት ከነዚህ ወታደሮች መውጣት ጋር የተያያዘ እንደሆነ ያምናሉ። ዋናው ዓላማቸው የኡጋንዳ ወታደሮች እየወጡ ባሉበት ሁኔታ ተጨማሪ ቦታዎችን መያዝ ነው። እናም ከዚህ በመነሳት መንግስት በፓጁት አድርጎ አኮቦን ለማጥቃት እየተዘጋጀ ይገኛል። ትናንትናም በዩኒቲ ግዛት በሚገኙት ቶኖዎችና ግሉፒ ግሉኝ ይዞታዎቻችን ላይ ጥቃት ፈጽመዋል። እየተፈጸሙ ያሉትን ጥቃቶች በተመለከተ ከኢጋድ ጋር መረጃ ተለዋውጠናል፣ ያሉት ቃል አቀባዩ ስለ ጉዳዩም ያውቃል ብለዋል። የደቡብ ሱዳን መንግስት የተቃዋሚዎቹን ውንጀላ አስመልክቶ ለጊዜው የሰጠው አስተያየት የለም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ በድጋሚ እንኳን ለኢዱ አደረሳችሁ እያልኩ ወደ ተከታዩ ቅንብር ልምራችሁ። ይህ በዓል ኢድ አላድሃ፣ ኢትዮጵያ ውስጥ በብሔራዊ ደረጃ መከበር ከጀመረ ዘንድሮ 41 ዓመቱ ነው። ለመጀመሪያ ጊዜ ብሔራዊ በዓል ሆኖ በ1967 ዓ ም ነበር የተከበረው። 1397ኛው ኢድ አላድሃ ንጉሴ አክሊሉና የእስልምና መምህሩ ሼክ ካሊድ ዩሱፍ ጥቂት ተጫውተዋል ነው። الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم يا وني خالد يوسف فارس يبقى لدهوي يا يعني ودا سلتي سفر أكوابين يعني ويا لدهوت يا بهيرم ودا دبوب أكوابين مرحبا مرحبا من دنو ومن يا سرعي يا حيمانو تاوي تمرت مع السمارنو حيمانو تاوي تمرت مع السمارنو

ያስተምራለሁም ሰዎች ነው። አልሐምዱሊላህ በእድሜ ደረጃ ወደ አርባ ሶስት ምናምን እድሜ እንደዛ ገደማ ይደርሳል። የተወለድኩት ያው ገጠር ነው። ሆኖ ግን ያው እንደ ታሪክ እስከ አርባ ሶስት ምናምን ይሆናል እድሜ። ይሄ እንግዲህ ካስፈለገ እንደ መግቢያ ነው። አረፋ ነው እንግዲህ ዛሬ መስከረም አስራ ሶስት ቀን በዓሉ የአረፋ በዓል ነው። ምንድን ነው አረፋ ሲባል እንሰማለን። እንደው ለሁሉም ኢትዮጵያዊ እንደው ሊገባ በሚችል ቋንቋ አረፋ ምንድን ነው? ታሪኩ ስንት ነው? አረፋ ማለት መቼም መጀመሪያ በቋንቋ ደረጃ አረፋ ሰዎች ያው እንደሚባል እንደ የየየሃይማኖት ሊቃውንት እንደሚናገሩ አዳም ና ህዋን ከሰማይ ወደ ምድር በወረዱ ጊዜ እቺ አርዶር አረፋ የምትባል ቦታ አለች። ያቺ ቦታ ተገናኝተው አረፍተኔ አረፍትን ብሎ የእርሶ እርሳቸው የተዋውቁባታል አንድ ከዛም ተይዘው ነው ሁለተኛ ያው ሃይማኖታዊ በዓል ነው። በዓመት የሚከበር የሆነ ሃይማኖታዊ በዓል ነው፣ ሁሉም ያው ሁላቸው የሚሰባሰቡበት። አንድ ሁለተኛ ደግሞ ይሄ ሀጅ የሚባል ዋናው ትልቁ ልዩነት፣ ሀጅ የሚባል ወደ መካ ከተማ ተኪዶ ዝያራ የሚደረግበት አለ። ከዛ ተያይዞ ነው ትልቁ ነገር ይሄ ሃይማኖቱን ክብር የሚሰጠውና ወይም ሰዎቹ ልዩ ቦታ የሚሰጡት አንድ ይሄ ነው። ኛ ወራት እቺ ያለንበት ወር ይሄ ዙልሂጃ ይባላል። ዙልሂጃ ማለት ሀጅ የሚደረግበት ወር ተብሎ ነው የሚባለው። ይህ ወር በጣም የተከበረ ከሌላ ቀናቶች ሁላ ከአመቱ ካሉ ከ ሶስት መቶ ስልሳ ቀናቶች የረምዳን ብቻ መጨረሻ ላይ አስርት ቀናት አሉ እነሱ ሲቀሩ እቺ አስርት ቀናት በጣም ትልቅ ስራ በሃይማኖት በዚህ በእስልምና ዙሪያ ላይ ትልቅ ኢባዳዎች የሚሰሩባት ነቢ ሙሐመድም ሰለላሁ ሰለም በዚህ ቀናቶች በጣም ውድ የሆኑ ቀናቶች ናቸው። ማሚ የውሚን አልአሙር ሳሊሁ አፍተሉ ምን ሀዚህ ልአያም የእኔ አሽር ዘል ሂጃ፣ ከቀናቶች ምርጥ ቀን የለም እነዚህ አስር ቀናቶችን የመሰለ ብሎ የዙል ሂጃ አስር ቀናቶቹ ብሎ ሲናገሩ መልእክተኞቹ ባልደረቦቻቸው ጠየቋቸው። አንድ ሰው ለሃይማኖቱ ሰማዕት ቢሆንም እነዚህ ቀናቶችን የኸይር ስራዎች ቀናት አይደርስም ወይ የሚለው ሲሏቸው፣ አዎ ምናልባት ገንዘቡ ንብረቱን ይዞ እዚያው ጦር ሜዳው ላይ ወጥቆ የቀራ ከሆነ እንጂ የእነዚህን ቀናቶችን ኸይር ስራቸውን አይደርሳቸውም በማለት ተናግሯል። አንድ ይሄ ልዩነቱ እቺ ወር ካሉ ክብር ካላቸው ወራቶች አንዱ ትልቁ ይሄ ዙልሂጃ የሚባለው ወር ከአራት ወራቶች የተከበሩ ወራቶች አሉ። ከተከበሩ ከአራት ወራቶች አንዱ ዙል ሂጃ ነው። ሐጂ ከሊድ ዩሱፍ የዛሬውን በዓል በተመለከተ ከመጽሐፍ ቅዱስና እንዲሁም ደግሞ ከቁራን በማገናዘብ አብርሃምንና ልጁ ይስሐቅን አንስተው ደግሞ የዛሬውን በዓል በማስመልከት ካጫወቱኝ፣ እስኪ እንደው ሼህ ካሊድ ዩሱፍ የበዓሉን አጀማመር መጀመሪያ እስኪ እንደው ያጫውቱን። ያረፋል አጀማመሩ ያው ምንድን ነው፣ አንደኛ አርዶ የበዓሉ ይሄኛው የተጀመረበት ነቢላህ ኢብራሂም ዓለይሂ ሰላም ወይም አብርሃም ያው ሰዎች እንደሚሉ እና ኢብራሂም ዓለይሂ ሰላም በዚሽ ቀን ላይ ልጃቸውን እስማኤልን ለእርድ እንዲያቀርቡ መስዋዕት እንዲያደርጉ ፈጣሪ ያዛቸዋል። በዛ ጊዜ ልጃቸውን እስማኤልን እረድ ብሎ ሲላቸው ለአርደህ ነው ብሎ ሲላቸው አው እረደኝ ብሎ አሏቸው። ለእርድ በሚያቀርባቸው ጊዜ ያው ፈጣሪ በጅብሪል አማካይነት ኮርማ የሙኩት ማለት ሙኩት ይዞ መጣና ያው አዳናቸው። ይሄንም በቁርአን ሲናገር አላህ ወፈደይናሁ ቢዚብሂን ዓዚም ይላል። ትልቅ በሆነ ሙኮት አዳን ነው እስማኤልን አዳን ነው ብሎ ይላል። ይሄ እርዱ የተጀመረበት ከዛ ከኢብራሂም ጀምሮ ነው የተጀመረው። ለዚህ ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እኔ የኢብራሂምን መንገድ ይከተላለሁኝ፣ ኢብራሂም መሰራውን ይሰራለሁኝ፣ እኔ ማርዳለሁኝ፣ እናንተም ረዱ፣ እኔን ተከተላችሁ በማለት በዚህ ነው መነሻው። ይሄ ኢዱ የተጀመረ እርድ የተጀመረበት ምክንያት ይሄ ነው ማለት ነው። ቢስሚላሂ ብዬ በስሙ ልብረር፣ አረብኛን ባጀብ ለሁሉ እንድነግር፣ ሁቡን ላመላክት ከምስጋና ጋር አቢቤ በስደት ጎዳና ወደ ተከታዩ ዝግጅት ንለፍ። የተከበራችሁ አድማጮች፣ በነገራችን ላይ ሼህ ኻሊድ ዩሱፍንና ንጉሴ አክሊሉን አመሰግናለሁኝ። በድጋሚ መልካም በዓል። በዩናይትድ ስቴትስ ጉብኝት በማድረግ ላይ ያሉት የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ዛሬ በዩናይትድ ስቴትስ የተወካዮች ምክር ቤት ተገኝተው ለጥምር ጉባኤው ንግግር አድርገዋል። አባ ፍራንሲስ ለሕዝብ ተወካዮች ምክር ቤቱ አባላት ያሳለፉት መልእክት በመካከለኛው ምስራቅ ስደተኞች፣ የአካባቢ አየር ለውጥና የስርዓቱን ቅጥ ከርዕሰ በአጣ መልኩ መግዘፍ አስመልክቶ ነበረ። በዩናይትድ ስቴትስ ይፋ ጉብኝት እያደረጉ ካሉት አባ ፍራንሲስ ጋር አብረው የተጓዙት የኤርትራ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አቡነ መንግስት አብ ተስፋ ማርያም ከነገ በስቲያም ፊላዴልፊያ ከተማ ከርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ጋር አብረው ይቀድሳሉ። ሄኖክ ተከታዩን አዘጋጅቷል። I have the high privilege and distinct honor of presenting to you Pope Francis of the Holy See. ንግግራቸው በእውነቱ በጣም ጥሩ ነበር። እኔም የስደተኞች ልጅ ነኝ ብለው በመጀመራቸው የሁሉንም ሰሚ ልብ ነክተዋል ማለት ይቻላል። እንዲሁም ይህች ሀገርም የስደተኞች ልጆች የሚኖሩባት ሀገር ናት ከየትም የመጡ ግን ከውጭ መጥተው እዚህ የተቀመጡ ስደተኞች ልጆች ናቸው አብዛኞቹ ብለው ተናግረዋል። ደግሞ በጣም ከባድ መልእክት ያሳለፉት እዚህ የነበሩት ባላባቶች፣ ኔቲቭ አሜሪካንስ የምንላቸው እዚህ የነበሩ ህዝቦች እንደሚገባ በክብር አልተያዙም የሚል መልእክትም በጣም ኃይለኛ መልእክት ነበረ። እንዲሁም አራት ሰዎችን እንደ አብነት ሊሆኑ በመጥራት ሊንኮልን ነጻነትና የመብት እንደ ተጠሪ ወይም መስራች ሆኖ እንዲሁም ማርቲን ሉተር ኪንግ የመብት ታጋይ እና የእኩልነት ጠበቃ ልንለው እንችላለን። እሱንም ወስደው ስለ እኩልነት እና ስለ አንድነት ተናገሩ። ዶሮት ደይ የድሃ ወይም የበሽተኛ የህመምተኛ የጭቁን ሰው መብትና ሁኔታ በሚመለከት ዶሮቴ ዳይ ብዙ የሰሩ ሴትዮ ናቸው እና እሳቸውም እንደ አብነት አርአያ ወስደው በጣም ኃይለኛ የሆነ መልእክት አስተላልፈዋል። በመጨረሻ የቶማስ መርቶን ነው። ቶማስ መርቶን መጀመሪያ አለ እግዚአብሔር የሚገኝ የሆነ ብልጽግና ወይም የሆነ ሀብት ወይም ፕሮግረስ ያሉት በቂ አልሆነም ብቻ ሳይሆን የተሳሳተ አይነት ብልጽግና እንደሆነ። ስለዚህ እግዚአብሔር ባርኮ የሰጠው እድገት ነው። በእውነቱ አባ እንግዲህ እነዚህ አራት አሜሪካውያንን በመጠቀም ነው አቡነ ፍራንሲስ ለአሜሪካውያን እንደዚሁም ለሕዝብ ተወካዮቻቸው በማህበረሰባቸው ውስጥ ለውጥ እንዲያመጡ በተለይ የገቢ አለመመጣጠንን በተመለከተ የካፒታሊዝም ስርዓት በእጅጉ መግዘፉን የአካባቢ አየር ለውጥ እንደዚሁም ደግሞ የስደተኞችን ጉዳይ እኔም የስደተኛ ልጅ ነኝ ብለዋል። አስቀድመው እንደገለጹት የእሳቸው መልእክት ለአሜሪካ ህዝብና ለአሜሪካ ህዝብ ተወካዮች ያሳለፉት ሰፋ ያለም አንድምታ ይኖረዋልና ለኢትዮጵያ ህዝብ፣ ለኤርትራ ህዝብ፣ ለአፍሪካ ህዝብ በተለይ በምግብ ዋስትና እንደዚሁም ደግሞ የአካባቢ አየር ለውጥ የሚያስከትላቸው መዘዞችን አስመልክቶ የተናገሩት ሰፋ ያለ አንድምታ ይኖረዋል እና ይሄን በእኛ አካባቢ ላሉ ሰዎችስ እንዴት ይታያል ብለው ያስባሉ? እርስዎ መልእክቱ ለአሜሪካውያን ብቻ አይደለም። በእርግጥ ዚህ ሆነው ስለሚሰጡት ደግሞ ቀጥታ አሜሪካውያን የሚሰሙት ስላሉ ነው እንጂ ለሁሉም የሚሆን መልእክት ነው። እኛ አካባቢም የአካባቢ በእውነቱ አክብሮትና የተፈጥሮ እንክብካቤ በጣም አስፈላጊ እንደሆነ እኛ ራሳችን እናውቀዋለን። ምክንያቱ ያለው አደጋ በጣም ከባድ ነው። እንዲሁም ስለ ድህነት፣ ስለ ፍትህ፣ ሰላም ስለ ሁሉም በሚመለከት ያ ወርቃዊ ህግ ያሉትን በጣም ኃይለኛ ነው። ሌሎች ለአንተ ሊያደርጉልህ የምትፈልገውም ለእነሱ ማድርግላቸው የሚለው ወንጌላዊ ወርቃዊ ህግ እሱን እንከተል ነው ያሉት። በመጨረሻ ማንኛውም ይህንን ቢከተል ሰላም፣ ፍትህ፣ አንድነት እና ብልጽግና ይኖራል ነው ያሉት። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲዝን ተከትለው በቅዳሴና በዚህ ፊላዴልፊያ በሚደረገው የቅዳሴና የጸሎት ስነ ስርዓት ላይ የሚሳተፉትን የኤርትራ ካቶሊካዊት ቤተ ክርስቲያን ሊቀጳጳስ አቡነ መንግስት አብ ተስፋ ማርያምን በእጅጉ አመሰግናለሁ። ተጨማሪ ዘገባ ከምሽቱ ሶስት ሰዓት ላይ ይኖረናል። በፊላዴልፊያው ስነ ስርዓት ላይ ወደ ሁለት መቶ የሚሆኑ ወደ ሁለት ሚሊዮን ይቅርታ፣ የሚሆኑ ክርስቲያኖች ይሳተፋሉ ተብሎ ይጠበቃል። በሌላ በኩል ደግሞ ከዚሁ ከአባ ፍራንሲስ ጉብኝት ጋር አስመልክቶ አሜሪካ የሚገኙ አንዳንድ ኢትዮጵያውያን ታሪካዊ ጥያቄ አንስተዋል። በጣሊያን ወረራ ወቅት ኢትዮጵያ ላይ ስለተፈጸመው የጦር ወንጀል ነው። ሄኖክ ተከታዩ ዘገባ አለው። ጐራውና ጐራውና በአድዋ ጦርነት ድል የተመታው የኢጣሊያ ጦር ተሸንፎ ኢትዮጵያም ነጻነቷን አስጠብቃ መኖር ከጀመረች ከዘመናት በኋላ በ1928 ዓመተ ምህረት የፋሽስቱ አስተዳደር ጦር ሰብቆ መጣ። አይመጡም በአፄ ኃይለሥላሴና በወታደራዊ መሪዎቻቸው ፊት አውራሪነት የተሰማራው የኢትዮጵያ ጦር ታዲያ የፋሽስት ኢጣሊያን ጦር በወቅቱ ለመቋቋም አልተቻለውም። ጦርነቱን በፍጥነት ለማሸነፍ ኃይሉን አጠናክሮ የመጣው የኢጣሊያ ሰራዊት በወቅቱ በዓለም ዙሪያ የተከለከሉ የጦር መሳሪያዎችን በመጠቀም ሰላማዊ ሰዎችንም ጭምር ሳይቀር መግደሉን በስፋት መረጃዎች ይቀርቡበታል። ታዲያ ይሄ የኢትዮጵያና የፋሽስት ኢጣሊያ የጦር ታሪክ ከሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ጉብኝት ጋር ምን አገናኘው ማለታቸው አይቀርም። ግሎባል አላያንስ ፎር ጀስቲስ የሚባለውን ዓለም አቀፍ ትብብር የሚመሩ ኢትዮጵያዊ አቶ ኪዳኔ አለማየሁ በቅርቡ ለአቡነ ፍራንሲስ እና ለዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ደብዳቤ ጽፈዋል። ብፁዕ አባታችን ካሉ በኋላ ይፈቀደልኝና አንድ ጉዳይ ላስረዳዎት ሲሉ ጀመሩ ጽሑፋቸውን። አቶ ኪዳኔን እንደምትሰሙት መስመር ላይ ይዣቸዋለሁ። እንደምን አመሹ አቶ ኪዳኔ? ደህና እግዚአብሔርን መስቀናት ነው። ክ እንደምን አለ ደህና። ዋሽንግተን ዲሲ ነው ያሉት፣ ዛሬ መንገድ ላይ እንዳሉ ነው የገለጹልን። ለአባ ፍራንሲስ ታዲያ አስቀድመን በጠቀስነው ታሪክ ተንተርሰው በጻፉት ደብዳቤ ያሳለፏቸው መልእክቶች አሉ። ምንድን ናቸው እነዚህ መልእክቶች? አዎ አሚትም በእውነቱ የአቡነ ፍራንሲስ የአሁኑ መሪ ታላቅ መሪ ናቸው። በኮ ገራም ናቸው። በመደጋጋሚ ይቅርታ የጠየቁ አባት ናቸው እና ለኢትዮጵያም ጉዳይ ጥሩ አጋጣሚ ነው በሚል ነው እንግዲህ። ዋናው ነገር ጣሊያኖች ኢትዮጵያ ላይ ያንን ሁሉ ግፍ እና የጦር ወንጀል ሲፈጽሙ አንድ ሚሊዮን ሕዝብ በተጨፈጨፈበት ጊዜ በዚያን ጊዜ የነበሩት የቫቲካን መሪ ፖፕ ፍራንሲስ አስራ አንደኛ ነበሩ። እና እሳቸው ከሙሶሎኒ ከነ ሙሶሎኒ ጋራ ጅና ጓንት ሆነው ነው ያ ሁሉ ግፍ ሀገራችን ላይ የተፈጸመው። እና ፖፕ ፍራንሲስ እና ሙሰለኒ ውል ተዋውለው ላተራን የተሰኘው ውል ከዚያ በኋላ ደግሞ ቫቲካን በወሰደችው እርምጃ እንዲያውም ለጃንሆይ በስደት እንግሊዝ ሀገር ነበሩ፣ አንድ ሚሊዮን ስተርሊንግ ፓውንድ ጉቦ ሁሉ በመስጠት ደረጃ የደረሱ እሳቸው ደግሞ የጣሊያኑን ንጉሥ የጣሊያን ንጉሥ እና የኢትዮጵያ ንጉሰ ነገስት ብለው እስከ መባረክ ድረስ ብዙ የጊዜው የነበሩት የቫቲካን መሪዎች፣ ጳጳሶች እና ካርዲናሎች ሁሉ ወርቃቸውን ለኢትዮጵያ ወረራ ጦር ማበርከት የደረሱ ሌላም ብዙ ብዙ ነገር ቫቲካን አመራር ለፋሽስቶች በፈጸመው ድጋፍ ጦርነቱ ላይ ተባባሪ ስለነበሩ እስካሁን ድረስ የኢትዮጵያን ሕዝብ ይቅርታ ጠይቀው አያውቁም። በተቃራኒው ለምሳሌ አይሁዶችን ይቅርታ ጠይቀዋል። አሁን የአሁኑ ፖፕ ደግሞ ላቲን አሜሪካ በጉብኝት ሲሄዱ አሁን በቅርቡ ይቅርታ ጠይቀዋል። የአርመኖች በቱርኮች አማካኝነት በደረሰባቸው ግፍ የጦር ወንጀል ጄኖሳይድ መሆኑን እውቅና ሰጥተዋል። ያ ያ ሁሉ ሆኖ የኢትዮጵያ ላይ የደረሰውን ግፍ ግን እንደምንም ምንም እንዳልሆነ ችላ ማለታቸው፣ ሌላው ደግሞ በጣም አሳፋሪ የተንጸባረቀ ነገር በቅርቡ ለኢትዮጵያ ጨፍጫፊ ወይም ቡቸር ኦፍ ኢትዮጵያ ለተሰኘው ለሮዶልፍ ግራዚያኒ አንድ እንደ ጀግና አፊሌ የምትባል የጣሊያ ከተማ መታሰቢያ ሲሰራለት ለዛም ምረቃ ስነ ስርዓት የቫቲካን ተወካይም ተገኝተው እንደነበረ ቢቢሲ ጭምር የዘገበው ነገር ነው። እንግዲህ በአፊሌ የተካሄደውን የሮዶልፎ ግራዚያኒ መታሰቢያን አስመልክቶ በዚህ በዋሽንግተን ዲሲ የሚኖሩ ኢትዮጵያውያንም በቫቲካን ኤምባሲ ፊት ለፊት ሰልፍ አካሄደው ነበር። ደብዳቤ ማስገብተዋል። እንዲያው ቫቲካንና አባ ፍራንሲስ በዚህ ዙሪያ ላይ የሰጧችሁ መልስ አለ? ካለስ ምንድን ነው? አዎ እንግዲህ በመደጋገም ነው ለሳቸው የጻፍነው። አንተም ጠቀስ እንዳደረግከው እስካሁን ድረስ በእውነቱ ዝምታ ነበር አብዛኛውን ጊዜ የመረጡት ስልት። ነገር ግን አሁን በቅርቡ ትንሽ የሚያበረታታ ፍንጭ አግኝተናል። ይኸውም አሁን በፊታችን ቅዳሜ መስከረም አስራ አምስት ቀን ወይም በፈረንጅ አቆጣጠር ሰፕቴምበር ሀያ ስድስት ሀዋርድ ዩኒቨርሲቲ የሚከናወን ዓለም አቀፍ ጉባኤ አለ። እዛ ጉባኤ ላይ ሁለት የቫቲካን በከፍተኛ ደረጃ በምህረው ደረጃ የሚሳተፉ ሰዎች በተመልካችነት መድበዋል እና አሁን ለመጀመሪያ ጊዜ ጉዳዩን ጠጋ ብለው ለመመልከት ፈቃደኛነት ሲያሳዩ ይሄ ነው። ከዚህ ሌላ በእውነት አንድ ሌላ መጥቀስ ያለብኝ የሚያበረታታ ነገር ያለው በቅርቡ ኢትዮጵያዊው አቡነ ብርሃነ ኢየሱስ ካርዲናል ተብለው በቫቲካን ተሾመዋል። በዛን ጊዜ እንኳን ደስ አለ ብለን ጽፈን የኢትዮጵያንም ጉዳይ አሳስበናቸው ነበር እና እሳቸው በጣም ገራም የሆነ ጉዳዩ በከፍተኛ ደረጃ እንዲታይ መሆኑን የሚደግፉ መሆናቸውን ደብዳቤ ጽፈውልናል። እና ከነዚህ ከሁለቱ ጉዳዮች ሌላ እስካሁን ድረስ የተጨበጠ እንዲያው የሚያኮራራ ውጤት አላገኘንም። እና በዚህ ምክንያት ትግላችን በሰፊው መቀጠል አለበት ማለት ነው። እንግዲህ ግልጽ ደብዳቤ መጻፍ እንደዚሁም ደግሞ ከተቋማት ከሃይማኖትም ከመንግስትም አስተዳደሮች ጋር መነጋገር የዲሞክራሲ መብትም ነውና ለዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማም ደብዳቤ ጽፈዋል። ምን እንዲያደርጉ ነው ለፕሬዚዳንቱ ግልጽ ደብዳቤ የጻፉት? አቡነ ፍራንሲስ እዚህ በሚመጡበት ጊዜ ከሚያገኟቸው ትልቅ ሰዎች ውስጥ ፕሬዚደንት ኦባማ ናቸው እና ፕሬዚደንት ኦባማ ደግሞ አፍሪካዊ አሜሪካዊ ናቸው እና ይሄ ጉዳይ እሳቸውንም ያንገበግባቸው፣ ሊመለከታቸው ይገባል። ለማንኛውም የሰማዊ መብት የፍትህ ጉዳይ ስለሆነ አንድ አንድ እርምጃ መውሰድ ይችላሉ በሚል ነው ደብዳቤውን ስንጽፍ። ለእሳቸው ብቻ አይደለም የላክ ነው፣ ለሴኔት መሪው እንዲሁም ደግሞ ለሀውስ ኦፍ ሬፕሬዘንታቲቭስ ብቻ በአጠቃላይ ለኮንግሬስ የአሜሪካ ኮንግሬስ ለሁለቱ ዋና ዋና መሪዎች ሁሉ ግልባጭ አድርገን ነው የላክ ነው። አቶ አለማየሁን በጣም አመሰግናለሁ። እንዲሁም ሄኖክን። የተከበራችሁ አድማጮች የዚህን ዝግጅት ሙሉ ቅንብር ከዌብሳይታችን ደብልዩ ደብልዩ ደብልዩ ዶት ቪኦኤ ኒውስ ዶት ኮም ማግኘት ትችላላችሁ በ19፣ በ22 እና በ 25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳትስ የሚተላለፈላችሁ መደበኛ ስርጭት ከምሽቱ 3 ሰዓት ይቀጥላል። አሁን ፕሮግራሙን በመራልን ቴሌ ላይምባ በቴክኒክ መሐንዲሱ ሱሌማን ተራዋሊ፣ በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም ለዚህ ምሽት የምሰናበታችሁ ሰሎሞን አባተ ነኝ። በድጋሚ ኢድ ሙባረክ። ቢስሚላሂ ብዬ በስሙ ልብረርህ